ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላለፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ያስጥልን። እንደምናመሻችሁ አድማጮቻችን የእሁድ ሚያዝያ 25 2007 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የመስተዋት ፕሮግራም አዘጋጅና አቅራቢዎች ቆንጂ ይታይና ሄኖክ ሰማግዜር ነን። በቅርቡ ሊቢያ ውስጥ በኢትዮጵያውያን ላይ የደረሰው የግፍ ግድያ፣ ወደ አውሮፓ ለማቋረጥ ሲሉ የሜዲትራኒያን ባህር ውስጥ ገብተው የቀሩት በመቶዎች የተቆጠሩ ስደተኞችና ፍልሰተኞች ጉዳይ አሁንም በሊቢያ በየመን ከዛሬ ነገ የእነሱ ዕጣ ሊደርሰን ይሆን በሚል ጭንቀት ላይ ያሉት ዜጎች ጉዳይ የምሽቱ መስታወት ሙሉ ትኩረት ይሆናል። ወጣቱ ለመሆኑ ለምንድነው የሚሰደደው? አብዛኛው በሰው ግፊት የሚሄዱ ይመስለኛል፣ በጓደኛ የሌሎችንም ደሞ ኑሮ በማየት ደላሎችም ቢሆኑ ደሞ ይሄን ያህል ወጣት በዚህ ቦታ፣ በዚህ ቀበሌ፣ በዚህ ወረዳ፣ በዚህ ክልል ተደራጅቷል። ይሄ አይደለም ችግሩ፣ በመሰረታዊ መልኩ ሊለውጥ የሚችል ስራ መሰረት አለበት። ጥቂቶች ሰዎች ጥሩ የተደራደለ ኑሮ ሊኖሩ ይችላሉ። በብዛት ያለው ኢትዮጵያ ሕዝብ ግን በችግር ላይ ነው ያለው። ፖለቲካ ጉዳይ ደግሞ ትልቅ ትሹ ነው። ሀገራቸው ውስጥ መብታቸው ስላልተጠበቅላቸው እና የተሻለ ነገር ይኖር ይሆናል ብሎ ነው ከሀገሩ የሚወጣው። ከእናንተ ሰምተናል የሰማነውም ወደ አየር የምናቀርበው ይሆናል ቀደም ያሉት ከአዲስ አበባ ነዋሪዎች መካከል ካገኘናቸው አስተያየቶች የወሰድናቸው ናቸው ሁለተኛዋ ደግሞ የኢትዮጵያ ሴቶች መብት ማዕከል ፕሬዚዳንት ናቸው ኤሮፓ እንደምንም በሩን እንዴት በይበልጥ እንዝጋው ያለው ግድግዳ በዙሪያው እንዴት በይበልጥ ወደ ላይ እናውጣው ነው እንጂ ለነዚህ ህዝቦች ችግራቸው እንዴት መፍትሄ እናገኝናቸው ወይ ደግሞ እንዴት እንርዳቸው በአጀንዳ የለም። ሰሞኑን የአውሮፓ ህብረት ስደተኞችን አስመልክቶ ያሳለፈውን ውሳኔ እንዲተነትኑልን የጋበዝናቸው የአጃንሲያ አበሻ መስራች የአባ ሙሴ ዘርአይን ድምጽ ነው የሰማችሁት። የአውሮፓ ህብረት ውሳኔን፣ እንደዚሁም ደግሞ ይሄ ውሳኔ ኢትዮጵያውያን፣ ኤርትራውያን እንደዚሁም አፍሪካውያንና ሌሎች ፍልሰተኞችና ስደተኞችን እንደሚመለከት እናብራራላቸዋለን እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ዝግጅታችንን የሚመራለን ደሳ ላይ መኮንን ነው። አሁን የዓለም ዜና እናቅረው። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በኔፓል እጅግ ከፍተኛ ውድመትና እልቂት ያስከተለው የመሬት ርዕደት ከደረሰ በርካታ ቀናት በኋላም አሁንም የአንድ መቶ አንድ አመቱን አረጋዊ ጨምሮ ከፍርስራሹ ስር የተቀበሩ ሰዎች በህይወት መውጣታቸውን ባለስልጣናት አስታወቁ። ፖሊስ በዛሬ እለት አክሎ እንዳመለከተው የአንድ መቶ አንድ አመቱን አረጋዊ ከተቆለባቸው ፍርስራሽ ውስጥ በህይወት ቆይተው የወጡት ከዋና ከተማይቱ ካትማንዱ ሰሜን ምዕራብ 80 ኪሎ ሜትሮች ርቆ ከሚገኝ በአደጋው ከፈራረሰ ስፍራ ነው። የአደጋ ጊዜ ሰራተኞች ቀድሞ በገለጡት መሰረት ከካትማንዱ ሰሜን ምስራቅ በምትገኘው የሲንዱ ፓችወክ ወረዳም በተመሳሳይ ፍርስራሹ ተቆፍሮ በህይወት ሳሉ መውጣት የቻሉ ሌሎች ተጨማሪ ሶስት ሰዎች ተገኝተዋል። በሌላ በኩል የወጡት ራቅ ብለው እንዳመለከቱት የከፋ ውድመትና አልቂት ያስከተለው የመሬት መንቀጥቀጥ ስምንት ቀናት ካለፉት በኋላ በፍርስራሹ የተዋጡ ሰዎችን ህይወት ማዳን እጣ በፍጥነት እየተመናመነ ባለበት በአደጋው ያለቁት ሰዎች ቁጥር አሁን ከሚገመጠው ሰባት ሺህም ሊያሳቅብ ይችላል ተብሏል። ከአንድ ሺህ በላይ የአውሮፓውያን አገር ጎብኚዎችን ጨምሮ ቁጥራቸው በሺዎች የሚገኝ ሰዎች አሁንም የደረሱበት ያለመታወቁ ተዘግበዋል። የዩናይት ስቴትሷ የቦልቲሞር ከተማ ተጥሎባት የነበረው የሰዓት እላፊ ገደብ መነሳቱን የከተማይቱ ከንቲባ ስቴፋኒ ራውሊንግስ ብሌክ አስታወቁ። በቅርቡ በፖሊሶች እጅ ሳለ ህይወቱ ያለፈውን የጥቁር አሜሪካዊ ወጣት ፍሬዲ ግሬን አሟሟት በመቃወም የተካሄዱትን የተቃውሞ እንቅስቃሴዎች ተከትሎ በተቀሰቀሰው ብጥብጥ በከተማይቱ በደረሰው የንብረት ውድመት ሳቢያ ተጥሎ የነበረው የሰዓት እላፊ ገደብ የተነሳው በብዙ ሺዎች የሚቆጠሩ የቀዋሚ ሰልፈኞች ለሁለተኛ ሳምንት ለሌላ የተቃውሞ ሰልፍ እየተዘጋጁ ባሉበት ነው። ከሲቪኤስ ሲቢኤስ ቴሌቪዥን ሚት ዘ ፕሬስ ከተሰኘው የዕለት እሁድ ፕሮግራም ጋር ባካሄዱ ቃለ ምልልስ ከንቲባይቱ ሲናገሩ ከደረሰው ጉዳት ማገገም ይጀመር ዘንድ የከተማዊ ነዋሪዎች ሰላምና መረጋጋት እንዲሰፍን ይሻሉ ሲሉ ለታጋሽነታቸው አመስግነዋል። አላማዬ፣ ቀድሞውንም የሰዓት እላፊው ገደብ የግድ ከሆነበት ጊዜ በላይ አንዲትም ቀን እንዳያልፍ ነው ያሉት ሚስ ራውሊንግስ ዛሬ ከዚያ ቦታ ደርሰናል ብለዋል። ከዚያ ቀደም ብሎ ቀኑን በብዙ ሺህ የተቆጠሩ ሰዎች ስድስቱ ፖሊሶች ከእጃቸው ላይ ሳለ ሕይወቱ ባለፈው ፍሬዲ ግሬሞት በሕግ ይጠየቃሉ የሚለውን የአቃቤ ሕግ ውሳኔ በማወደስ በትላንትናው እለት ከተማይቱ አዳራሽ ፊት ለፊት ሰላማዊ ሰልፍ ማድረጋቸው ይታወቃል። ላለፉት ሁለት ቀናት አስር ስደተኞች የተሳፈሩባቸው ጀልባዎች ከሊቢያ የባህር ወደብ ወጣ ብሎ በሜዲትራኒያን ባህር ላይ በመቅዘፍ ላይ ሳሉ በማዕበል ተመትተው በሰጠሙበት ወቅት መሞታቸው ተገለጠ። በሌላ ዜና ወደ ደቡባዊ አውሮፓ ለማስገባት በያዙት ውጥን ህገ ወጥ አስተላላፊዎች ለአደጋ ያጋለጧቸውን ቁጥራቸው ከአራት ሺ አንድ መቶ በላይ የሚደርሱ ሰዎችን በህይወት መታደጋቸውን የባህር ጠባቂዎችና የአደጋ ጊዜ ሰራተኞች አረጋገጡ። ቁጥራቸው የበዛው ከአደጋ የተረፉ ሰዎች የደቡብ ጣሊያኗን ደሴት ላምፔዱሳን ጨምሮ ሲሲሊና ካላብሪያን ወደ መሳሰሉ የተለያዩ የጣሊያን ወደቦች መጓጓዛቸው ተመልክተዋል። የጣሊያን የባህር ጠባቂዎች ትላንት ቅዳሜ በህይወት ካተረፏቸው ሶስት ሺ ሰባት መቶ ሰዎች በተጨማሪ ሌሎች 16 ጀልባዎችን ተሳፍረው የነበሩ በመቶዎች የተቆጠሩ ሰዎችን በዛሬው ዕለት ብቻ በህይወት ማትረፋቸውም ተዘግበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ አውሮፓውያን የዘመን አቆጣጠር ከ ሺህ ዘጠኝ መቶ ዘጠና ሶስት አንስቶ የሰው ልጆች መሠረታዊ ፕሬስ ነጻነት መብት እንዲከበር የተደነገገው አመታዊ የዓለም የፕሬስ ነጻነት ቀን ዛሬ ታስቦ ውሏል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ዕለቱን ተንተርሰው በሰጡት አስተያየት ይህ ዲሞክራሲ ወሳኝ ነው ብለውታል። በመጨረሻም በሳውዲ የተመራው ጥምረት በሊቢያ በሁቲ አማጽያን ላይ ባደረገው የአየር ድብደባ በሕግ የተከለከለውን የክላስተር ቦምብ ተጠቅሟል ሲል የሰብአዊ መብት ተከራካሪ ድርጅት ሂማን ራይትስ ዋች አስታወቀ። አድማጮች የሰዓቱ የዓለም ዜና ይኸው ነበር። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19፣ በ22 እና በ25 ሜትር ባንዶች እስከ ምሽቱ አራት ሰዓት ድረስ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ምሽት የመስታወት ፕሮግራማችን ይቀጥላል። በድጋሚ እንደምናምሽታችኋል የመስተዋት አድማጮች። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና ሄኖክ ሰማ ግዜርነን። በመግቢያው ላይ እንዳልነው ዛሬም እንዳለፈው ሳምንት ሁሉ ትኩረቱ ስደት ላይ ይሆናል። መጀመሪያ ነገር ወጣቱ ለምንድን ነው ለከባድ አደጋ መጋለጥ እንዳለ እየሰማ አገር ጥሎ የሚሰደደው? የስራ እድል መጥፋት፣ ሄደው ለጉብኝት የሚመለሱ ሰርተው አልፎላቸው ሲያይ እየጓጓ፣ ወዘተ። አስተያየት ከአዲስ አበባ ነዋሪዎች የለም መብቱ በሀገሩ ከተከበረለት ሰው ባህር ለመግባት ለመታረድ አገሩን ጥሎ አይወጣም። መብቱን አክብሩለት ይቀመጣል። የሚል አስተያየት ደግሞ የኢትዮጵያ ሴቶች መብት ማዕከል የተሰጠ ነው። አውሮፓውያኑ ስደተኛን የሚታደግ እርምጃ ልንወስድ ነው ይበሉ እንጂ አብዛኞቹ ይብሱን ግንባቸውን ለማጠር ነው የተነሱት። ኑሯቸው ለስደተኞችም መጠበቅ መጮህ የሆነው አባ ሙሴ ዘርአይ እነዚህን ይዘን አብረናችሁ እናመሻለን። አብራችሁን ቆዩ። what I want. He you a ራሱን እስላማዊ መንግስት እያለ የሚጠራው ቡድን አይስል የሚሉት በሊቢያ ከሚኖሩ ኢትዮጵያውያን መካከል ሰላሳ ወጣቶች ላይ የፈጸመው አረመኔያዊ ግድያ እንዲሁም በደቡብ አፍሪቃና በሌሎችም አካባቢዎች ባሉ ዜጎች ላይ የደረሱት ግድያና ጭካኔ የተሞላባቸው አያያዞች በሀገር ውስጥም በውጭም የፈጠሩት ሀዘንና ቁጭት ጥልቅም ከባድም ነው። ለዚህ ለግድያና ለመከራ ኑሮ የተጋለጡት ኢትዮጵያውያን ለምን ከሀገር ወጡ? ኢትዮጵያ ውስጥ ወጣቱን ወደ ውጭ የሚገፉት ምክንያቶችስ ምንድን ናቸው? መለስካቸው አማሃ ከአዲስ አበባ መንገዶች ያጋጠሙትንና ፈቃደኛ የሆኑትን አነጋግሮ የላከውን እንስማ። አንዳንድ በእድሜ ከወጣትነቱ ድንበር የዘለሉትን ልደባልቅ እንጂ በአብዛኛው ያናገርኳቸው ወጣቶችን ነበረ። የችግሩ ዋና ሰለባዎች እነሱ ናቸውና ተገቢ ሳይሆንም አይቀርም። ደግሞም በይበልጥ ትኩረት የሰጠዋቸው የዚህን ችግር መንስኤዎች በተሻለ ሁኔታ አፍታተው ሊገልጹ ይችላሉ ተብሎ ለሚገመቱት የከፍተኛ ትምህርት ተማሪዎች ነበረ። በአንጻራዊ መልኩ ነፃ ሆነው ለመናገር እንዲችሉ የሁሉንም ስም አልጠየኩም። አንዷን ወጣት፣ በአሁኑ ጊዜ በስደት ከሀገር ከሚወጡት መካከል አብዛኛዎቹ ወጣቶች ናቸው። ለምን ይመስልሻል አልኳት። ስራ የስራ ጥረት አለ አንደኛ። ሁለተኛ ነገር ደግሞ ስራ ቢያገኙ የሚያገኙት ደሞዝ ኑሯቸውን ማሸነፍ አይችሉም። በዛ ደሞዝ አነስተኛ ነው የሚሰሩትን ያክል ያገኙ። በጣም ብዙ ይለፋሉ፣ ግን የሚያገኙት ብር በጣም አነስተኛ ነው። አንድ ሰው እንኳን ማስተዳደር የማይችል ያክል ደሞዝ ስለሆነ የተሻለ ያው ምንም ቢሆን ዝቅ አድርገው ራሳቸውን ሰርተው ወደ ውጭ ሄደው የተሻለ ብር ማግኘት እና ቤተሰብ መርዳት የተሻለ ነው ብለው ስለሚያስቡ አሁን እንደምንሰማው ከሆነ በብዛት ሕይወትን ሊያሳጣ የሚችል እርምጃ እንደሆነ እየታየ ነው። ይሄ ሁሉ እያለ ምን አይነት ግፊት ቢኖር ነው ታዲያ ይሄ ሕይወትን እስከመጣት ድረስ ያለ አደጋ ለመቀበል ዝግጁ የሚያደርግ ምንድን ነው? አብዛኛው በሰው ግፊት የሚሄዱ ይመስለኛል። በጓደኛ እና የሌሎችንም ደሞ ኑሮ በማየት ቤተሰብ ደግሞ እንትና ቤት ልጆች እንደዚህ ተለወጡ ልጆቻቸው ልከውላቸው ምናምን የሚል ነገርና በግፊት ደላሎች ቢሆኑ ደግሞ አንዳንዴ እነሱ ግፊት ያደረጋሉ። በዛ በግፊት የሚሄዱ ይመስለኛል። ቀጥዬ ያገኘዋትን ወጣትና ለጥያቄዎች መልስ ለመስጠት ፈቃደኛ የሆነችውን ልጅ ሰዎች በተለይ ወጣቶች ወደ ስደት የሚወጡበት ምክንያትና ግፊቱ ምን ይመስልሻል? አልኳት። አገራችን ላይ ያለው የኢኮኖሚ ሁኔታ ና የስራ ጥነት ችግር ነው እና ሰራም ደግሞ የሚገባው ገቢ ማለት የሚያገኙት የብር መጠን ራሱ ያን ያክል አርኪ አይደለም። ስለዚህ ሰዎች አማራጫቸው ምንድነው? ነው በቃ ለመሰደድ ነው የሚመርጡት። እና ደግሞ እዛ ሄደው ደግሞ ሰርተው የሚያገኙት ኢንካም ደግሞ ከዚህ በልጦ ያገኙታል። ስለዚህ ሰው ተሰዶ የሚሄደው ውጭ ያለውን ሁኔታ ስለሚሰማና ና የብሩን ሁኔታ ስለሚሰማ ነው። አሁን ለምሳሌ ሄደው ያልተመቻቸው እንዳሉ አደጋ እንዳለ እየሰማ ነው። በአሁኑ ጊዜ በተለያየ ምክንያት ለስደት የሚነሱ ወጣቶች ፈለጉበት ሳይደርሱ አደጋ እንደሚደርስባቸው እናያለን። ይሄ አደጋ ያስፈራቸውን ብዙዎች እንደማየው ከሆነ አሁን የዚህ ምክንያቱ ያው ነው። ከዚህ የበለጠ ምክንያት አያስፈልግም ለመውጣት። አንድ እኔ ኢንካሬጅ ማላረገው ነገር ቢኖር መሰደድን ኢንካሬጅ አላረግ፣ ስፔሻሊ ደግሞ ሕገ ወጥ የሆነ መሰደድን በፍጹም ኢንካሬጅ አላረግም። በተቻለ መጠን በህጋዊ መንገድ ብንሄድ ጥሩ ነው። ካልሆንም ግን እዚህ ሀገር ተምረን መለወጥ ምንችልበትና መቀየር ምንችልበትን መንገድ ብንፈጥር ነው ብዬ ማስበው። በዚህ ጊዜ ያለው ነገር ምንድነው ነው የስራ ፈጠራ ነው የሚባለው። አንድ ደግሞ አማራጮችን መፈለግ ነው። ሁሌም በተማርንበት ብቻ እንደዚህ ገግመን አንድ ቦታ ብቻ እያየን እንትን ማለት የለብንም። ሌሎች አማራጮቻችንን መፈለግ አለብን። በየት በኩል ብንሰራ፣ በየት በኩል እናድጋለን የሚለውንም ነገር ማየት አለብን። ስራ ደግሞ መናቅም የለብንም ይሄንን ነው። በጣም አመሰግናለሁ። ጭቃይ ከወጣቱ የእድሜ ክልል አለፍ ያሉ ናቸው ካልኳቸው መካከል አንዱ ለተመሳሳይ ጥያቄ የሰጡኝ መልስ ደግሞ የሚከተለው ነበር። እንግዲህ ሰው ወደ ውጭ የሚሄደው የተለያዩ አማራጮችን ፍለጋ ነው። ማለት የተሻለ ኑሮ መፈለግ ነው። የተሻለ ኑሮ ሌላ ቦታ እናገኛለን ብለው አስበው ነው ሌላ ቦታ የሚሄዱት። አሁን በእኛ ሀገር ሁኔታ ያው አብዛኛው ወጣት ነው፣ አብዛኛው ህዝብ ወጣት ነው። ይህን ህዝብ ደግሞ ፕሮፐርሊ ወደ ስራ እንዲገባ ማኔጅ ካላደረግከው ሁሌም ስራ ፈላጊ ነው። ሁሌም የሚያስበው ስራ የትጋ ነው የማገኘው ነው። ምንም አይነት ነገር ከፊቱ ብታስቀምጥለት ስራ የትጋ ነው የማገኘው ብሎ ነው ወደ ውጭ ነው በቃ ሁሌም። ስለዚህ ትልቁ ነገር ወደ ውጭ የማየቱ ነገር በኢኮኖሚ ራስን ለመደጎም ነው በዋናነት በኢኮኖሚ ራስን ለማብቃት ራሳቸውን ለመርዳት በእኛ ሀገር ደግሞ ያው እንደምታውቀው ቤተሰብ መርዳት አለ። ቤተሰብን ለመርዳት እንደዚህ የመሳሰሉ ነገሮችን ለማድረግ በአጠቃላይ ግን ኢኮኖሚው ነው። ይሄ ፍላጎት እንዳለ ከዘሮ ተጀምሮ የሚታወቀ ቢሆንም በአሁኑ ጊዜ ግን አደጋው እየከፋ እየታየ ነው። ይሄ ይሁን እንጂ ግን አሁንም ሰው እንኳን ያልሄደ ሄደ ሄዶና መከራውን የቀመሰውም ተመልሶ ይሄዳል። ይህን ያህል እድል እዚህ የጠበበ ነው ማለት ነው ነው ሌላ ምክንያት ይኖራል? አይ የስራ እድሉ ያን ያህል የጠበበ ነው ማለት አትችልም። መች ተሰራና ነው እዚህ ሀገር ላይ እኮ አልተሰራ ምን ስራ ተሰራ? ትልቁ ነገር ምንድነው? ያሉትን የስራ ዘርፎች በደንብ አድርጎ ለይቶ ለሰዎች ምቹ በሆነ ሁኔታ ማቅረብ አንዱ እሱ ነው። ሁለተኛ ስራ ብቻ አይደለም። ለምሳሌ ሰዎችን የሆነ በሚፈልጉት የስራ ዘርፍ ካደራጃቸው በኋላ ሰርቪስ ላይ ሊሆን ይችላል፣ ምርት ማምረት ላይ ሊሆን ይችላል። እዛ ላይ ከገቡ በኋላ ያመርቱትን ምርት ወይም ደግሞ የሚሰጡትን አገልግሎት በአግባቡ የሚጠቀምላቸውን ነገር ካላመቻቸላቸው ብዙም ቫሉ የለው። እዚህ ሀገር ላይ አሁን ያለውን ችግር የስራ ዘርፎ፣ አለ ይሄ ይሄ ማገናኘት ችግር አለ። ዲማንዱም ሰፊ ሆኖ ግን የሚሄደው አንድ ቦታ ላይ ነው በአብዛኛው እኛ ሀገር ገበያ አይተው ከሆነ አንድ ቦታ ነው ሰው የሚሄደው፣ ወደ አንድ ሳይድ ነው የሚሄደው። ያን ላይ አይቶ የሚያስፈልገውን ነገር በአግባቡ ነው። አሁን ለስም ብቻ አይደለም መደራጀት ካለባቸው፣ ለስም ብቻ መደራጀት የለባቸውም። ይህን ያህል ወጣት በዚህ ቦታ፣ በዚህ ቀበሌ፣ በዚህ ወረዳ፣ በዚህ ክልል ተደራጅቷል። ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መስራት አለበት። ለምሳሌ መንግስትን ብንወስድ መንግስት የመንግስት ተቋማት አሉ መንግስት በደንብ የሚያውቀው እነዛን ተቋማት ከለየ በኋላ ሆስፒታሎችን ብንወስድ ሆስፒታል የአገልግሎት መስጫ ቦታ ነው። ከዛ አንጻር ሆስፒታሎች ውስጥ የሚፈለጉ ከውጭ በግዢ የሚወሰዱ በቀላሉ ከየትኛውም ገበያ ላይ የሚገዙ ተራ ነገሮች አሉ። ለምሳሌ የታማሚዎች ምግብ፣ ለምግብ የሚውሉ ግብዓቶች አሉ። በዛ ኤሪያ ላይ እጅግ በጣም ብዙ ሰው ማደራጀት ይቻላል። አንድ ሌሎች ነገሮች አሉ። እነዚህ ከመንግስትም ከእነዚህ አይነት ገበያዎች ጋር ማገናኘት ትልቁ ነገር ትልቁ ነገር ምንድን ነው? ማደራጀት ብቻ ሳይሆን ገበያ ፈጥረ ወደ ስራ እንዲገቡ ገንዘብ የሚያገኙበትን ሚንስ በደንብ አድርገ መስራት አለብን። ይሄ ካልሆነ ምንም ብታቆምለት ይሄዳል። እሳት ከፊቱ ቢኖር ተሻግሮ ይሄዳል። እሳት፣ በቃ ልሙት እዚህ አልተመቸኝም፣ ገንዘብ እያገኘ አይደለው ነው የሚለው እሱን ነው መለወጥ ያለብን እንጂ እዚህ ሀገር ላይ ችግር የሚለው ችግር አለው የሚለው ምንም እንደ እኔ ብዙም ችግር ያለ አይመስለኝም። ችግሩ ግን ገበያና ገበያተኛው አለመገናኘት። ሌላዋ የጠየቅኳት ወጣትም የስደቱ መንስኤ የስራ ጦት ነው ትላለች። ታዲያ አሁን ከምንሰማውና ከምናየው አኳያ ስራ ማጣት ከሞትም ይከብዳል ብለሽ ታምኛለሽ አልኳት። ከዛ መሀል ያለፈላቸዋሉ ብሎ ነው የሚያስቡት። ያንን ነገር እንደዛ በህገ ወጥ መንገድ ሄደው ቢያንስ ከመቶ አንድ የሚሆኑት አልፎላቸዋል ብሎ ያስባሉ። ስለዚህ እነሱ መጥፎ ጎኑን ሳይሆን በቃ በዛ በኩል ሄደው ጥሩ ጎኑን ነው የሚያስቡት። በቃ እንደርሳለን ምናምን የሚለውን ነው ሌሎች ባለፉበት መንገድ የደረሱ አሉ አጋጣሚ የእድል ጉዳይ ሆኖ ፈጣሪ የሚረድቷቸው የደረሱ አሉ በቃ እኛም እግዜር አብሮን አለ እንደርሳለን ብሎ ስለሚያስቡ በቃ ያኛው ነው እንትናቸው ለዚህ መፍትሄው ምንድን ነው ይመስልሻል እንጂ ማለት እዚህ ሀገር ያለውን ሲቹዌሽን አንድ ማስተካከል ነው ስራ መፍጠር አንድ ነው በተመረቅንበት ብቻ አንትን ማለት የለብንም በውጭ ሀገር ስታንዳርድ እንኳን ካየ ነው ሁሉም ተመርቆ በተመረቀበት አያገኝም መንገድ ጠራጊ እንኳን ይሆናል እና የተሻሉ ስራ በመፍጠር ምናምን የሌለውን ነገር አይቶ ስራ መፍጠር ነው መፍትሄ ብዬ የማስበው። የስራ በወጣቶች በኩልስ ስራ በመፍጠር ረገድ ያለው ልፋትና ጥረት ወይም ሙከራ በሆነው ጊዜ በቂ ነው ብለሽ ታስቢያለሽ? አይ እሱ በቂ ነው ብዬ አላስብም። መፍጠሩ ሳይሆን የሚታያቸው ማለት ቤተሰብም አንድም ችግር አለ። ቤተሰብ ጋር ገንዘብ የሚሰጥ ለመፍጠር ምናምን ሳይሆን አንተ ተቀጥረስ ታመጣለት ነው ደስ የሚለው። በቃ እሱ ነው ሉ ማለት ነው። ምክንያታቸው እሱ ነው። ቤተሰብ ከአንተ ነው የሚጠበቀው። እኛ ጋር አድጎ መጦር፣ ተምሮ መጦር የሚባል ነገር አለ። በእኛ ገር ባለ እንደ ውጮቹ አይደለም። ያ ነገር ስለሚይዛቸው ልጆቹ ነው ተሰዶ እንትን ማለት ነው የሚያስቡት። ሌላው ላናግራቸው የፈቀዱት ሰው እንደሚሉት ለብዙ ወጣቶች የስደት መንስኤ በቂና ትክክለኛ መረጃ ማጣት ነው። ለእኔ ትልቁ ነገር በቂ ኢንፎርሜሽን አለማግኘት ይመስለኛል። የውጭው አለም ሊሰጠን የሚችለው ነገር ምንድን ነው የሚለውን ነገር በበቂ ሁኔታ አናጤ ነውም፣ ወይም ደግሞ በተለያየ አጋጣሚ ከውጭ ሀገር የሚመጡ ሰዎች ትክክለኛውን ኢንፎርሜሽን አይነግሩንም። ያላቸውን የተወሰነ ነገር ይዘው እዚህ መንተው፣ መንዝረው፣ አጊጠው ምናምን ሲታዩ እሱ እንደዚህ አይነት ደረጃ ላይ ከደረሰ እኔ ስለምን አልሞክረውም የሚል አይነት ግንዛቤ ያለ ይመስለኝ። ከኢትዮጵያም ይሁን ከሌላውም አለም እንቅስቃሴ ከማድረጉ በፊት ስለሚሄድበት ቦታ ሊያጋጥመው ስለሚችለው ነገር በጥንቃቄ ማየት እና መገንዘብ የሚያስፈልግ ይመስለኛል። ይሄ ነው ትልቁ ነገር። የኢትዮጵያ ምሁራን፣ ሌሎቹም ተሰባስበው በቂ ጥናትና ምርምር ከተደረገ በገቨርንመንትም አካባቢ እንደ ፖሊሲ ሊያስቀምጡት የሚገባ ጉዳይ ሊኖር ይችላል። አንድ ሰው እዚህ ሀገር መኖር የማይችልበት የፖለቲካ ሲቹዌሽን ወይም ደግሞ በቃ በህይወትና በሞት መካከል ሲሆን ብቻ ነው። አለበለዚያ ግን የኢኮኖሚ አኳያ ሊመጡ የሚችሉትን ችግሮች በተቻለ መጠን እዚሁ መቋቋም የሚገባ ይመስለኛል እንደኔ። ነገር ግን ወጣቶችን ኢንተርቪው ማድረግ ያስፈልጋል። በየአካባቢው በቂ ሪሰርች ማድረግ ያስፈልጋል። የነዛ ሪሰርች ውጤት ምን ሊመስል እንደሚችል፣ ይሄ አመላካች ጠቋሚ ሊሆን ይችላል ብዬ ገምታለሁ። በጣም አመሰግናለሁ። አዲስ አበባ ነዋሪዎች ያገኘውን ነበር መለስካቸው አመሀ ያካፈለን። ቀጥሎ የምናቀርባቸው ደግሞ ዶክተር ማይገነት ሽፈራው ይባላሉ። በዚህ በዋሽንግተን የኢትዮጵያ ሴቶች መብት ማዕከል የተባለና ከጥቂት ዓመታት በፊት የተቋቋመ ድርጅት ፕሬዝደንት ናቸው። ድርጅታቸው ከሚያተኩሩባቸው ዋና ዋና ጉዳዮች አንዱ በሀገሩ በስደት ላይ የሚገኘው ህዝባችን የሚደርስበት መከራና እንግልት ሰው በሀገሩ ላይ መብቱ ተጠብቆ በኩልነት ከኖረ ለምኔ ብሎ ይሰደዳል። ለተሰደደውም መንግስት ለዜጎቹ ይድረስ ሲሉ ያሳስባሉ። የኢትዮጵያ መንግስት በበኩሉ በጦርነት በሚታመሱ ሀገሮች በሊቢያና በየመን እንዲሁም ደቡብ አፍሪካ ውስጥ በመጤ ጠሎች ጥቃት ተጋልጠው የሚገኙና ፍላጎት ያላቸውን ዜጎች ወደ ሀገር ለመመለስ እየተንቀሳቀሰ መሆኑን ሲያስገነዝብ ቆይቷል። እስካሁንም የተወሰኑ የተመለሱ መኖራቸውን ለመመለስ የተመዘገቡ እንዳሉም አስታውቋል። ግሬንም ከመጀመሪያ በፊት በሊቢያ ውስጥ በተደረገው ሁኔታ ወንድሞቻችን በተገደሉት ስለነሱ ያለንን ሀዘን ለመግለጽ በእኔና በድርጅቱ ስም ፈልጋለሁ። ለቤተሰቦቻቸውም ደግሞ እግዚአብሔር ጽናቱን ይስጣቸው። በጣም መሪር ሀዘን መሆኑም ይገባናል። ኢትዮጵያ ውስጥ የኢኮኖሚ ችግር አለ። አገሪቷ በጣም በከፍተኛ ደረጃ እየለማች ነው እየተባለ፣ ነገር ግን ይሄ ልማቱ ለሰፊው ሕዝብ ደርሷል ወይ የሚለው ጥያቄ ነው ትልቁ። እኛ እንደምናውቀው ኢትዮጵያ ውስጥ በጣም በጣም በጣም ኃይለኛ ችግር እንዳለ ነው የኑሮ ችግር ማለት ነው። እና ይሄ የኑሮ ችግር ደግሞ ለሰፊው ሕዝብ በጣም ከባድ ሆኖበታል። እርግጥ ጥቂቶች ሰዎች ጥሩ የተደላደለ ኑሮ ሊኖሩ ይችላሉ። ግን በብዛት ያለው ኢትዮጵያ ሕዝብ ግን በችግር ላይ ነው ያለው። በዚህ የተነሳ ሰዎች ራሳቸውንም ለመጥቀም ቤተሰቦቻቸውንም ለመርዳት ስደትን መርጠዋል። ስደት ደግሞ በጣም በጣም አስቸጋሪ ነገር ነው እና ከተሰደዱም በኋላ ደግሞ የሚደርስባቸውን ከዚህ በፊትም አስረድተናል። በስቃይ እንዳሉ በአረብ ሀገር፣ በሌላም በሌላም ሀገር ያሉ ኢትዮጵያውያኖች ደልቷቸው አይደለም የሚኖሩት። ሁለት ሶስት ስራ እየሰሩ ለራሳቸውና ለቤተሰቦቻቸው ገንዘብን ለመላክ እና ይሄ ሁሉ የመጣው እንግዲህ ሀገራቸው ውስጥ ለመኖር ስላልቻሉ። ከኢኮኖሚም በላይ ደግሞ ሪሊ ፖለቲካ ጉዳይ ደግሞ ትልቅ ትልቅ እሹ ነው። ምክንያቱም ብዙ ሰዎች ደግሞ የሚሰደዱት ሀገራቸው ውስጥ መብታቸው ስላልተጠበቀላቸው ለመናገር፣ ለመጻፍ፣ ለመሰብሰብ እድል ስለሌላቸው። ይሄ ደግሞ ኮንስቲቱሽን ላይ ያለ ህግ ነው። ህገ መንግስቱ ራሱ መንግስት ስላላከበረው ለመብታቸው የተነሱ ሰዎች እስር ቤት እየማቀቁ ናቸው። ለራሳቸው መብት ሳይሆን ለሀገራቸው የተነሱ ሰዎች የፖለቲካ ፓርቲ ሊደሮች እስር ቤት ናቸው። ጋዜጠኞች እስር ቤት ናቸው። ኢትዮጵያ ውስጥ ስለ መብት መከራከር ኦልሞስት ተከልክሏል ለማለት ይቻላል። አዲስ የወጣው በቱ ታውዘን ናይን የወጣው የሲቪል ሶሳይቲ ህግ ብዙ ነገሮችን አቅቧል እና በጣም ጥሩ ሊሰሩ የሚችሉ የነበሩ የሰብአዊ መብት ድርጅቶች እንኳን ደክመዋል። እና ይሄ ሁሉ ምንድን ነው መብትን የተከለከለ ሕዝብ ነው እና የተሻለ ነገር ይኖር ይሆናል ብሎ ነው ከሀገሩ የሚወጣው እና በኢኮኖሚ በፖለቲካ እነኝ ናቸው እንግዲህ እንትኖቹ ዋና ዋና ነገሮች ሲሰደዱበት እና እነኝ ነገሮች ካልተሻሻሉ የኢትዮጵያ ሕዝብ እንደገና ተመልሶ ወደ ሀገሩ ይመልሳል ወይም ደግሞ ስደት ይቆማል ብየ ያላል። የኢትዮጵያ መንግስት በበኩሉ በጦርነት በሚታመሱ ሀገሮች፣ በሊቢያና በየመን እንዲሁም ደቡብ አፍሪካ ውስጥ በመጤጠሎች ጥቃት ተጋልጠው የሚገኙና ፍላጎት ያላቸውን ዜጎች ወደ ሀገር ለመመለስ እየተንቀሳቀሰ መሆኑን ሲያስገነዝብ ቆይቷል። እስካሁንም የተወሰኑ የተመለሱ መኖራቸውን ለመመለስ የተመዘገቡ እንዳሉም አስታውቋል። መንግስት እንግዲህ ይሄ ነገር እኮ አሁን አንዳንድ ጊዜ ይገርመኛል ነው በጣም ትልቅ ነገር ካልመጣ እንደነገጡ፣ ይሄ የአረብ ሀገር ያሉ ኢትዮጵያውያኖች ወንዶችም ሴቶችም ስቃይ እኮ የቆየ ነው። የእኛ ድርጅት እንኳን ከተመሰረተ ጀምሮ በቅድሚያ የሰጠ ነው፣ ለስራችን ተቀዳሚ አድርገን የወሰድ ነው የዚህኑ ጉዳይ ነው። እና ብዙ ሰዎች በስቃይ ላይ ነበር የሚኖሩት። ራሳቸውን የሚገሉ አሉ፣ በሽተኞቹን የወጡ አሉ፣ በያገሩ በስቃይ ስለደረሰባቸው መንግስት ለነኚህ ሰዎች ወጭ ሀገር ላሉ ዜጋዎች ጋር ያደረገላቸው ነገር የለም እና እንደውም፣ ለእኛ ሪፖርት እንደሚደርሰን ኤምባሲው በምንም አይነት መንገድ አይረዳቸውም፣ እንደ ጠላት ነው የሚተያዩት እንደውም። እና እነኚህ ይሄ የቆየ ነገር ነው። በሁለተኛ ደረጃ ደግሞ አሁን ተመልሳችሁ ኑ ቢባል ምን አይነት ስራ ነው የተዘጋጀላቸው? በሴም ቲንግ ከሳውዲ አረቢያ ኮ የተመለሱ ኢትዮጵያውያኖች እንደገና በሌላ መንገድ ወጥተዋል ከሀገራቸው ሳውዲ አረቢያ ያባሯቸው ሲመለሱ በሌላ መንገድ መጥተዋል። እሱ ራሱ የሳውዲ አረቢያ የተመለሱ ጊዜ የነበረው ጭቅጭቅ ከመንግስት ጋር ይሄ ነበር። ህዝባችሁን ሲሰቃዩ እንዴት አድርገው ኤምባሲ ሊረዳ እንዳልቻለ እና ብዙ ነገሮች አሉ። ኤምባሲው አልተስተካከለም ለዜጎቹ እና አሁን ተመለሱ ሲመጡ ደግሞ ምን አይነት ስራ ነው ያለው? እሱ ነው የስደተኞቹ ጥያቄ እኛም ጋር የሚደርሰን እሱ ነው ድምጻቸው የሚሰማው። ስለዚህ እርግጥ በስቃይ ላይ ያሉት ሰዎች በተለይ በሊቢያ በየመን ጦርነት ውስጥ ያሉ ሰዎች በግድ መውጣት አለባቸው ግን የእነሱ ፈቃድ ነው የት እንደሚሄዱ እና እዚህ ላይ ጀጅ መ አቋም እኛ ልንወስድ አንችልም ይግቡ አይግቡ ብለን እኛ አቋማችን የሰብአዊ መብት መጠበቅ አለበት እነ ኢትዮጵያውያኖች መብት በያለበት መጠበቅ አለበት የሚለው ነው እኔ እኮ ተሰድጄ የወጣሁት እናት እና አባቴን ልረዳ እህቶችን ወንድሞቼ ልረዳ እንደዚህ ስቃይ ደርሰብኝ ነው የሚሉት አንዳንዶቹ ደግሞ ራሳቸው ቤተሰቦቻቸው በልጅነታቸው ናቸው የላኳቸው ገንዘብ እንዲያመጡ እና እነኝህን ሰዎች ተመልሳችሁ ግቡ ለማለት እኛ አንችልም። ግን ባሉበት ባሉበት አገር ህጉ እንዲስተካከልላቸው የሌላ ሀገር ሰዎች እኮ ይሄን ያደርጋሉ። የባንግላዴሽ የፊሊፒኖ ሰዎች መንግስታቸውን የሚከራከርላቸው አሁን አለም የተለወጠችበት ሀገር ነው። ሁሉ ሰው በየሀገሩ እየሄደ ነው የሚሰራው። ለምን ወጡ አንልም እኮ እኛ ራሳችን ወጥተናል። ግን ያለንበት ሀገር የእኛን መብት የሚያስጠብቅ ሀገር ነው መብት የማይጠበቅበት ሀገር ግን ኤምባሲያችን ማስጠበቅ አለበት፣ እኛም የእኛን መብት ይሄ ነውን። አሁን በሊባነን በሳውዲ አረቢያ የታየውም እሱ ነው። የሊቢያ ጉዳይ ደግሞ ሪሊ አሁን አዲስ የመጣ ነገርም አይደለም። ሊቢያም የመንም በጣም አደገኛ ሁኔታ ነው። ሊቢያ የሰው ቸኩላሊታቸው እየተቆረጠ እየተሸጠ፣ ይህም ሁሉ የተሰማ ነገር እኮ ነው። የቆየ ነገር ነው። የመን ሳውዲ አረቢያ ያስወጣች ጊዜ ጀምሮ ሳውዲ አረቢያና የመን ቦርደር ላይ ብዙ ኢትዮጵያውያኖች በረሀ ውስጥ ቁጭ ብለዋል፣ እየጮሁ ናቸው። እና ይሄ ሁሉ አዲስ ነገር አይደለም። እርግጥ አሁን ደግሞ ጦርነቱ ስለመጣ በጦርነቱ ምክንያት ደግሞ ሌላው ሀገር ሕዝቡን ሳያስወጣ እነሱ እዛ እየተብላሉ እንዳሉ ነው ያሉት። እና ይሄ ሁሉ አለ። እኛ አንድ ትንሽ ድርጅት ለማድረግ የምንችለው ይሄንን ብሶታቸውን ለዓለም በዓለም ደረጃ ማሰማት ነው፣ አንድ ትልቁ ነገር እና ያ ደግሞ ምናልባት ምላሽ ያገኝ ይሆናል በማለት ነው። እና ኢትዮጵያ መንግስትንም ደግሞ እንጠይቃለን እንደ መንግስትነቱ ለህዝቡ ኃላፊነት እንዳለበት እንጠይቃለን። ኢትዮጵያውያን በሙሉ ለየስቃይ ላይ ላሉት ስደተኞችና ፍልሰተኞች ድጋፍ እንዲያደርጉም ጥሪ አድርጋችኋል፣ ሌሎች ዓለም አቀፍ ድርጅቶችንም እንደዚሁ እንማጸናለን ይላል መግለጫችሁ። ያንን በምን መልኩ እያካሄዳችሁ ነው? በተለይ የስደተኞቹን ሁኔታ ከሚመለከቱ ድርጅቶች ጋር የምትገናኙበትና የምትማጸኑበት ሁኔታ አለ? በዛ ዙሪያ እየሰራችሁ ነው? አዎ እየሰራን ነው። ይህንንም እያመቻቸን ከሌሎችም የሰብአዊ መብት ድርጅቶች ጋር አብረን እንዴት አድርገን ጠንከራ ያለ ተማጽኖ እንደምናደረግ እየተዘጋጀን ኢትዮጵያ በዓለም ላይ እንደምታዩ በእውነት ኢትዮጵያ ሕዝብ አገሩን የሚወድ ሕዝቡን የሚወድ ደግ ሕዝብ ነው እና እንባ በእንባ እየተራጨ ነው ያለው። ገንዘቡንም ያወጣል። ግን እኛን አስተባብረው ሁሉን ነገር አድርጎ ወደፊት የሚያኖር አገር እንዲኖረን ነው የምንፈልገው እና በዛ ላይም ደግሞ መሰራት አለበት እንጂ ዝም ብሎ ገንዘብ ሰብስቦ ብቻ አንድ ነገር በመጣ ቁጥር መላክ አይደለም እና ለመብታችን መታገል አለብን። ይሄ ምንም ጥርጥር የሌለው ነገር ነው። እና አንዳንድ ጊዜ የኢትዮጵያ ሴቶች መብት ኃላፊ ወይም ፕሬዚዳንት ሆነሽ እንዴት መብቱ ከፖለቲካ አይደለም ይላሉ። ይሄ የፖለቲካ ጥያቄ አይደለም፣ የመብት ጥያቄ ነው። እኛ የቆምነው የኢትዮጵያ ሴቶችን መብት ለማስከበር ነው። በዓለም ላይ የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ፣ የመብት ጥያቄዎች ናቸው። ስለዚህ ይሄንን አንድ በአንደኛ ደረጃ መሰራት አለበት መንግስትን መጠየቅ አለብን፣ መብታችንን እና አገር ውስጥ ደግሞ ህዝቡ ራሱ መደራጀት እንዳለበት ለመብቱ ጥያቄ ነው። የፖለቲካ አላልኩ። የፖለቲካ ድርጅቶች ስራቸውን ይሰራሉ። በመብቱ ዙሪያ ግን መከራከራችን በጣም አስፈላጊ ነው። ለተባበሩት መንግስታት ለዩኤንኤችሲአር ነው፣ ሌሎችም ሌሎችም ድርጅቶች እንደዚሁ እየሰራን ነው። ከኢትዮጵያኖች ከሌሎችም ድርጅቶች ጋር አብረን እንሰራለን። ይሄንን በመብት ጉዳይ መብት ዙሪያ ለሚሰሩ ድርጅቶች ጋር አብረን እንሰራለን። ቅድም እንደ ተናገርኩት ያው የኢኮኖሚ ሁኔታ መሻሻል አለበት፣ የፖለቲካ ሁኔታ መሻሻል አለበት ነው የመብት ጉዳይ ጥያቄ እሱ በጣም ኢምፖርት አስፈላጊ ነው። እና ይህንንም ደግሞ ነው የመንግስት በጣም ኃላፊነት አለበት እንደገና አደጋግም የምናገረው ነው የታሰሩት እስረኞች መፈታት አለባቸው። እነኚህ ሰዎች የሰብአዊ መብት ተሟጋቾች ናቸው፣ የፖለቲካ ድርጅቶች ኃላፊዎች ናቸው ሌሎችም ጋዜጠኞችም እነኚህ ሁሉ ካለምንም ቅድመ ሁኔታ በመጀመሪያ ደረጃ መፈታት አለባቸው። የሀገር ሽማግሌዎች፣ የሃይማኖት መሪዎች በዚህ ጉዳይ ላይ መናገር አለባቸው። ኢትዮጵያ የሰላም ሀገር እንድትሆን። ሰላም ማለት ጦርነት ማቆም ብቻ አይደለም። ሰላም ማለት ከረሀብ ሰውን ማውጣት፣ ከችግር ሰውን ማውጣት፣ ከድህነት ሰውን ማውጣት እንዲሁም ደግሞ በሰላም መኖር፣ በሰብአዊ መብት ተጠብቆ መኖር ማለት ነው። እነኚህ ነገሮች መንግስት ትልቅ ኃላፊነት አለበት። በጠቅላላ ኢትዮጵያውያኖች እኔ ሀገራቸው ተመልሳችሁ አሁኑ ግቡ ወይም አትግቡ ለማለት ሳይሆን፣ ነገር ግን መብታቸው እንዲጠበቅላቸው ይህንን ነገር የሚሆንበትን ሁኔታ ከተፈጠረ እንደሚገቡት ምንም ጥርጥር የለኝም። ገብተው በሰላም ሀገራቸው ምነው የሚኖሩት። ስደት የሚወድ ሰው ማንም የለም። The men over like Bandom, they have soon bebahed. Can the No queen below, seem there's a wonder. The men over oh. like Bandom, they have soon bebahed. Can the

إنها تربيت على الأرض، إنها تربيت على على الأرض، ምን ሄጀ አትበይ፣ ይችግሬ ብዙ ነው። አንድም እንዲያል ብል አንድም ልናቴ ነው። በቃ ጥሪ ዛሬ ሀገሬ፣ በቃ ጥሪ ዛሬ እናቴ

ክቡራትና ክቡራን አድማጮች በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ምሽት መስተዋት ፕሮግራም ይቀጥላል። በሜዲተራንያን ባህር በኩል ወደ አውሮፓ ሲያቋርጡ በመንገድ ላይ ህይወታቸውን የሚያጡ ስደተኞችና ፍልሰተኞች ደህንነት አስመልክቶ የአውሮፓ ህብረት እንዲያስጠብቅ የሰብአዊ መብት ድርጅቶች ሲወተውቱ ቆይተዋል። ህብረቱ ያሳለፈውን ውሳኔ ሄኖክ ሰማእግዜርና ሳሌም ሶሎሞን ዘግበውበታል። የአውሮፓ ህብረት መሪዎች ከመሰብሰባቸው አንድ ቀን አስቀድሞ ባለ አስር ነጥብ የውይይት መስፈርቶች አውጥተዋል። ከእነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅምን ማጠናከር የሚል ነው። በዚህም መሠረት ትሪተንና ፖሲዶን ለሚባሉት የባህር ፍለጋና ማዳን መርሃ ግብሮች ለሚቀጥሉት ሁለት ዓመታት በጀታቸው በእጥፍ እንዲያድግ ተጠይቋል። ሌላኛው ጉዳይ የህገወጥ የሰዎች አዘዋዋሪዎችን ንብረት በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል ነው። ይህንም ያብራሩት የአውሮፓ ምክር ቤት ፕሬዚዳንት ዶናልድ ተስክ፣ ችግሩ የሚቆመው ለፍልሰት የተጋለጡ ሰዎች ወደ ጀልባ እንዳይሳፈሩ ማድረግ ሲቻል እንደሆነ አስረድተዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በጉባኤው በር ላይ ባደረጉት ንግግር ህይወት ማዳን ላይ ሊሆን ይገባዋል ካሉ በኋላ ቀጥተኛ ንግግር ነበር ያደረጉት። ህይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረ በላ አዘዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው። ጠቅላይ ሚኒስትር ካምረን ሀገራቸው በዚህ ረገድ የምታደርጋቸውን አስተዋጽዎች በዝርዝር አስረድተዋል። ዛሬ የማቀርበው የንጉሣዊ ባሕር ኃይል እናት መርከብ ኤችኤምኤስ ቡልዎርክ ሶስት ሄሊኮፕተሮችና ድንበር አሳሽ መርከቦችን ነው። ኤችኤምኤስ ቡልዎርክ እናት መርከብ ሁለት ሄሊኮፕተሮችን 67 መኪናዎችን ሦስት አውቶማቲክ መሳሪያዎችን ከ400 በላይ ወታደሮችን የመጫን አቅም አላት። የአውሮፓ ህብረት ምክር ቤት ሊገፋበት የሚያስበው ሌላኛው አማራጭ ከድንበሩ ውጭ የስደተኞች መጠለያ ጣቢያ ማቋቋም ነው። ከዚያም በተጨማሪ የሱዳን፣ ማሊ፣ ቱኒዚያ፣ ኒጀር መንግስታት የድንበር ጥበቃቸውን እንዲያጠናክሩና ፍልሰተኞቹ ወደ ሜዲትራኒያን ከመድረሳቸው በፊት ገደብ እንዲያበጁ አቅማቸውን ያጠናክራል። በተለይ ገንዘብና ስልጠና የመስጠት ፍላጎት አለ። የአውሮፓ ህብረት ያሳለፈውን ውሳኔና አሁንም በአውሮፓ ፓርላማ ብርቱ ሙግት እየተደረገበት ያለውን ይህን ጉዳይ በቅርበት የሚከታተሉት አባ ሙሴ ዘርአይ አውሮፓ ሰው ከሀገሩ ለሚሰደድበት ምክንያት መፍትሄ እንደመፈለግ እስካሁንም በስደት ያለውን እንደመቀበል ይብሱን እንዳትመጡብን ብላ አጥሯን አርዝማ የማጠር እንቅስቃሴ ነው የያዘችው በማለት ያማርራሉ። ወትሮም እንደሚያደርጉት ደግሞ ትግላቸውንና ሙግታቸውን ቀጥለዋል። ወጣቶችንም እባካችሁ ክቡር ህይወታችሁን ለአደጋ አጋልጣችሁ እየወጣችሁ ቤተሰቦቻችሁን ለመሪር ሐዘን አታጋልጡ በማለት ይመክራሉ። አባ በዚህ ባለፈው ሳምንት ሁለት ሳምንት ያጋጠሙት በጣም አሰቃቂ የሆኑ የሞት ርዕሰት የደረሰባቸው እነዛ ወደ ሰላሳ የሚሆኑ ኢትዮጵያውያን እና ኤርትራውያን በአይሲስ የተገደሉ በጣም የሚያሳዝን በሃይማኖታቸው ምክንያት በስደት ጉዞ እያሉ የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ መጪ ኖረላን ብሎ በስንት ችግር ጉዞአቸው እንትን በሚሉበት ጊዜ ይሄ እንደዚህ አይነት የሞት አደጋና የሞት ፍርድ ሲሰጣቸው በእነዚህ በአይሲስ ክርስቲያን በመሆናቸው ብቻ በጣም የሚያሳዝንና ሞት ሆነውም ልትቀበለው በጣም የሚያስቸግር ነው። በዚህ አጋጣሚ ለሁሉ ቤተሰቦቻቸው፣ ወዳጃቸው ሁሉ እግዚአብሔር እንዲያጥናቸው እግዚአብሔር እንዲደርስላቸው እመኛለሁ ለእነሱ ደግሞ እግዚአብሔር በመንግስተ ሰማይ እንዲቀበላቸው እዚህ ዓለም ያላገኙት እረፍት እዚህ ዓለም ያላገኙት ደስታ በሰማይ እንዲያገኙት ይሄ ነው የምመኝላቸው። እንደዛም በባህር ወደ ስምንት መቶ የሚሆኑ አፍሪካ በዚህ ደግሞ ብዙ አበሻዎች እንደነበሩ ነው የሚነገረው ያለው ገና በደንብ እንኳን ተጣርቶ ስማቸውና በደንብ ቁጥራቸውን ባይጠራም ብዙ አበሾች እንደነበሩ በብዛት ኤርትራውያን በዛም በወሰኑ ኢትዮጵያውያን ከሌላዎች የተለያዩ ሀገሮች የአፍሪካ በተለይ በምዕራብ አፍሪካ የመጡ ከዚህም ከሶማሊያ እንደነበሩ ነው የሚነገረው። ይህም በየዓመቱ የሚደገም ህልቅት በየዓመቱ የሚደገም የሞት አደጋ ነው። ሜዲተራኒያን ባህር የስንት ሺ ስንት አስር ሺህ መቃብር ሆነዋል። ልክ ነው። ይህም በጣም የሚያሳዝን ነው። ምን ያህል ሰው መሞት አለበት? አውሮፓ ሀገሮች አፍሪካን ሀገሮች ተባብሮ መፍትሄ እንዲያገኙበት ለዚህ ችግር ምን ያህል ሰው መሞት አለበት? ነው እና ይሄ ነው። በዚህ ባለፈው ሁለት ሶስት ቀንም ስትራስቡርግ የአውሮፓ ፓርላማ ሄጄ እንደ ጥያቄ ያቀረብኩት ይሄ ነው፣ ምን ያህል ሰው መሞት አለበት ነው እና አውሮፓ ስለ ሜዲተራንያን በደንብ ስራው በደንብ ይዛ መፍትሄ እንዲገኝበት፣ እነዚህ ሰዎች በህጋዊ መንገድ መጥተው ጥገኝነት እንዲጠይቁ የሚገባቸው የሚያስፈልጋቸው እንክብካቤ እና የሚያስፈልጋቸው ጥገኝነት እንዲያገኙ ይደረግ መቼ ነው ብለን ስለዚህ ነው ለእነዚህ ቤተሰቦችም ይሄ ሁሉ በባህር የሞቱት በዚህ ዓመት ከአንድ ሺ ስድስት መቶ በላይ ሰው ነው። በዚህ ዓመት ብቻ ለዛም የታወቁት ነው እንጂ ስንት ሳይታወቁ ወሬያቸው ሳይነገርላቸው በሞታቸውም ሳይታወቅ በባህር የቀሩ በሰሀራ የቀሩ እዛ በከተማ ባለፈው ሲነግሩኝ ነበር። በከተማም ከአንድ ቦታ ወደ አንድ ቦታ እየሄዱ እያሉ በተለያዩ ግሩፕ እነዚህ ተቀናቃኞች ውጊያ ተከስተው መንገድ ላይ የሞቱ አበሾች ነበሩ። ቁጥራቸው በየጊዜው የሚነግርላቸው የሌለ ስንት ሞቶ የሚቀሩ በእስር ቤቶች የሚሞቱ በመኪና አደጋ የሚሞቱ በየጊዜው አለ። ግን ማንም ምን ያህል እንደሆኑ አያውቅም። እነዚህ ፋሚሊ ቤተሰባቸው ገና የት ይሆናል ልጄ የት ይሆናለች ልጄ እያሉ ገና ወሬ የሚጠብቁ ጠፋብኝ የልጄ ወሬ ወንድሜ የእህቴ ወሬ ጠፋብኝ ብለው እያለቀሱ የሚኖሩ ስንት ስድራ ቤቶች አሉ። ይሄንን በግፍ የተጨፈጨፉትን ኢትዮጵያውያን፣ ከዛ በኋላ ደግሞ በመቶዎች የተቆጠሩ ያለቁበት የባህር ራት ሆነው የቀሩበት ዜና አውሮፓውያንም ነገሩን ትኩረት እንዲሰጡት አድርጎ ነው የሰነበተው። ትኩረት ያደረጉበት ይመስላል። በሁለት ሺህ አስራ ሶስትም ያም ያ ሁሉ በባህር የሞቱት አበሾች በተለይ ኤርትራውያን ከሶስት መቶ በላይ ወደ አራት መቶ የሚጠጉ በባህር ሲሞቱ አውሮፓ በሙሉ ይሄን ያህል ህልቂት እንደገና እንዳይደገም ስንት ባለስልጣኖች መጥተው ወደ ላምፔዱዛ አልቅሶ ምን ብሎ ስንት ተናግረው ሄዱ። ግን በአመቱ ሁለት ሺ አስራ አራት ወደ ሶስት ሺ ስድስት መቶ ሰው ሞተ። ምን አደረጉ? ምንም ሰው ሁለት ሺ አስራ አምስትም እንዳልኩት ወደ አንድ ሺ ስድስት መቶ ከዛ በላይ ቁጥር ሞተዋል እየተባለ ነው። ምን አደረጉ? አሁን ያው እነዚህ ስምንት መቶ ሰዎች ሞቱ እንደተባለ ልክ እንደ ሁለት ሺህ አስራ ሶስት የተደረገው በፓርላማ ተነጋገሩበት። ምን አሉበት? አሁን የሆነ ፕሮፖዛል በፓርላማው አቀረቡ። እዛ ፓርላማ ስትራስቡርግ የነበርኩበትም የሆነ ሪሶሉሽን አቅርበዋል። ግን ተግባር ላይ ካልዋለ እውነቱ ለነዚህ በስደት ያሉ ጥገኝነት የሚጠይቁ ያሉ ከውጊያና ከየተለያየ ለአጽነት አጥተው ወይ ፍትህ አጥተውም ሸሾ ከሀገራቸው የወጡ ለእነሱ እርዳታ የሚደረግበትና ህጋዊ መንገድ የሚያገኙበት የሆነ መፍትሄ ካልተደረገ መናገር ብቻ በፓርላማ የአንድ ደቂቃ ጸጥታና ምናምን እናድርገህ ጥሩ ጥሩ ቃላት ተናግረህ ወደፊት መሄድ ምንም ትርጉም የለው። ጭራሽ እንደውም ብዙዎች አስተያየት እንደሚሰጡበት እርስ በርሳቸው የአውሮፓ ሀገሮች አንተ ይሄን ያህል ተቀበል፣ እኛ ዜጎቻችንም ህዝቡም አይፈልግም መቀበልም የለብንም ሌሎች ጽንፈኞች አብረው ይገቡብናል የሚለው ጭቅጭቅ ሆኗል። አሁን የጋለው አው ይሄም ግዴታ እስካሁን እያንዳንዱ አገር ይሄን ያህል ቁጥር ቅገኝነት የሚጠይቁ መቀበል አለበት በግዴታ የሚል ሕግ የላቸውም። ቮሎንታሪ ሆኖ እኔ ይህን ያህል ሰው እቀበላለሁ ካለ ይቀበላል፣ ካልሆነ አልቀበልም ካለ። አሁን ባለፈው በኤሮፓያን ካውንስል በብሩክሰል የተደረገ ስብሰባ የሀገሮች መሪ የኤሮፓ ተሰባስቦ እዛ ላይ በእንግሊዝ ሀገር መሪ ካሜሮን በይፋ ብለዋል፤ እኛ አንድ እርስ ጥገኛ የሚጠይቅ አንቀበልም ብለዋል። በሌላ ነገር ነው ምን? በሌላ በኩል አዎ፣ በሌላ እርዳታ እናደርጋለን እንጂ አንድ እንኳን አንቀበልም ማለት ምን ማለት ነው? ታዲያ፣ የት ነው ያ ሶሊዳሪቲ? የኤሮፓን ዩኒዮን እርስ በራሳቸው ሶሊዳሪቲ እንዲኖራቸውና ለእነዚህ በባህር የሚመጡ ያሉ ጥገኛ የሚጠይቁ ያሉ በሙሉ ተከፋፍለን የተለያዩ ሀገሮች የሚያስፈልጋቸው እንክብካቤና የጥገኝነት እድል እንዲሰጣቸው ማድረግ አለብን እየተባለ እንደ አንድ ከዚህ ከሀያ ስምንት ሀገሮች እኔ አልቀበልም ካለ፣ ታዲያ ጣሊያን ደግሞ የሚመጣውን ስደተኛ አብረን እናስተናግድ እንጂ ብቻዬን አልችልም ብላለች እኮ እሱ ነው። ለምን ወደ አምና ሞቶ ሰባ ሺህ ሰው በባህር ገባ። በባህር እየመጡ ብቻ በጣሊያን በኩል አሁን በዚህ በ በጣሊያን የገቡ ማለት ነው። አሁን በስብሰባው ላይ ይሄ የተባለው ደግሞ ለኤመርጀንሲ ጊዜ ሪሎኬሽን ወደ የሀገሩ ወስዶ የማስፈር ጉዳይ። አዎ ከአንድ ሀገር ወደ አንድ ሀገር እንዲሄዱ በይበልጥ እንዲብራራ ከነጥቦቹ አንዱ እዚህ ከአስር ያቆሙትን ኢውሮፓ ከ ወደ ሊቢያ እነዚህ ስደተኞች ወደ ሊቢያ እንኳን እንዳይገቡ ከሊቢያ ጎረቤቱ ሀገሮች በሙሉ ስምምነት እንዲያደርጉና ሰው ገና በሱዳን እያለ ወይ በኒጀር ወይ በቻድ ወይ በተለያየ ወደ ሊቢያ የሚገቡበት መንገዶች ሁሉ ይሄ እንዲዘጋ ይሄ ጥረት እንድናረግ ብሎም እንደ ነጥብ ይዞታል። ስለዚህ ችግራችን ወደ ኤሮፓ ከመጣን ብቻ ነው የሚፈታ የሚል ሀሳብ ይሄ በእኛ በአፍሪካ ህዝብ መጥፋት አለበት። ዋናው እኔ የምለው አፍሪካኖች በአፍሪካ ውስጥ ችግራቸው ራሳቸው የመፍታት ጥረት ማድረግ አለባቸው። ወደ ኤሮፓ ለኤሮፓ ሁሌ እርዱን እያልን ለማኝ ሆነን ልንኖር አንችልም። ስለዚህ ህዝቡ የኢትዮጵያም፣ የኤርትራም፣ የሶማሊ፣ የሱዳን የ የተለያዩ ሌሎች እንደኛ ችግር ያላቸው ሰዎች በሀገራቸው ለአፍሪካን ዩኒዮን ልክ እንደ አሁን እኛ ለኤውሮፓያን ዩኒዮን እዚህ ሆነን የምንናገረው ያለው ህዝቡ በአፍሪካ ያለው ደግሞ ለአፍሪካን ዩኒዮን እናንተስ ምን እያደረጋችሁ ነው? ህዝባችን በየመንገዱ በየባህር እያለቀ ነው፣ እንደዚህም እየተገደለ ነው። ያለን ችግር ሀገራችን ትተን እንድንወጣ የሚያስገድዱን ያሉ ችግሮች መፍትሄ እንዲያገኙ አፍሪካ ዩኒየን ምን እየሰራ ነው? ምን እያደረገ ነው? ይሄ ዋናው ጥያቄ ማድረግ ያለብን ለአፍሪካ መሪዎች ነው። በዚህ አጋጣሚ ደግሜ ለሁሉ የኢትዮጵያ ህዝብ፣ የኤርትራ ህዝብ፣ ሌሎች ሀገሮችም በዚህ ሳምንት በሞት አደጋ በባህር የሞቱትም፣ በዚህ በአይሲስ የተገደሉትም ያዘኑ ወገኖቻችን ደግሜ እግዚአብሔር ያጽናችሁ ላለው ሌሎችም መንገድ ላይ ያሉ ወጣቶች ገና ለመውጣት የሚያስቡ ደግሞ ይህ ሁሉ ችግር እያዩ እየሰሙ በህይወታቸው ህይወት እግዚአብሔር የሰጠን ትልቅ ስጦታ ነው። ዝም ብለን ለጊዜው ያለው ጊዜው ችግር ለመፍታት ብለን ህይወታችን ማጣት ተመልሶ ልታገኘው የማትችል ለፋሚሊው፣ ለሁሉ የማይወጣ ሀዘን ተነስተህ መሄድ ይሄ ተቀላሉ እንትን መሆን የለበት ያለበት አይደለም። ስለዚህ አስቡበት፣ አስቡበት፣ አስቡበት። ርስጥልኝ እግዚአብሔር ይስጥልን። ሁሌ የሚያደርጉት ተማጽኖ ነው። አባ በጣም አመሰግናለሁ። ደህና ይደሩ። እሺ፣ ደህና ይደሩ። እግዚአብሔር ይስጥልኝ። አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ይጠናቀቃሉ። አስተያየቶቻችሁን ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ላኩልን። ከማጠቃለያ ዜና በኋላ እንሰናበታለን።

Jamaica, I'm just not on love. ጥያቃችሁ አሁን የማጠቃለያ ሪዎቹን አሰማለሁ። በኔፓል እጅግ ከፍተኛ ውድመትና እልቂት ያስከተለው የመሬት ርዕደት ከደረሰ በርካታ ቅናት በኋላ አሁንም የ101 ዓመቱን አረጋዊ ጨምሮ ከፍርስራሹ ስር የተቀበሩ ሰዎችን በህይወት ማውጣታቸውን ባለስልጣናት አስታወቁ። ፖሊስ በዛሬው እለት አክሎ እንዳመለከተው የ101 ዓመቱን አረጋዊ ከተቆረለባቸው ፍርስራሽ በህይወት ያወጡት ከዋና ከተማይቱ ካትማንዱ ሰሜን ምዕራብ ሰማኒያ ኪሎ ሜትሮች ርቆ ከሚገኝ በአደጋው ከፈራረሰ አንድ ስፍራ ነው። የዩናይት ስቴትሷ የቦልቲሞር ከተማ ተጥሎባት የነበረው የሰዓት እላፊ ገደብ መነሳቱን የከተማይቱ ከንቲባ ስቴፈኒ ራውሊንግስ ብሌክ አስታወቁ። በቅርቡ በፖሊሶች እጅ ሳለ ህይወቱ ያለፈውን የጥቁር አሜሪካዊ ወጣት ፍሬዲ ግሬይን አሟሟት በመቃወም የተካሄዱትን ተቃውሞ እንቅስቃሴዎች ተከትሎ በተቀሰቀሰው ብጥብጥ በከተማይቱ የደረሰው የንብረት ውድመት ሳቢያ ተጥሎ የነበረው የሰዓት እላፊ ገደብ የተነሳው በብዙ ሺዎች የሚቆጠሩ የቀዋሚ ሰልፈኞች ለሁለተኛ ሳምንት ለሌላ የተቃውሞ ሰልፍ እየተዘጋጁ ባሉበት ወቅት ነው። ባለፉት ሁለት ቀናት አስር ስደተኞች የተሳፈሩባቸው ጀልባዎች ከሊቢያ የባህር ወደብ ወጣብላ በሜዲትራኒያን ባህር ላይ በመቅሰፍ ላይ ሳሉ በማዕበል ተመቶ በሰጠሙበት ወቅት መሞታቸው ተገለጠ። በሌላ ዜና ወደ ደቡባዊ አውሮፓ ለማስገባት በተያዘ ውጥን ህገወጥ አስተላላፊዎች ለአደጋ ያጋለጧቸውን ቁጥራቸው ከአራት ሺ አንድ መቶ በላይ የሚደርሱ ሰዎችን በህይወት መታደጋቸውን የጣሊያን የባህር ጠባቂዎችና የአደጋ ጊዜ ሰራተኞች አረጋገጡ። ቁጥራቸው የበዛው አደጋ የተረፉ ሰዎች የደቡባዊ ጣሊያን ደሴት ላምፔዱሳን ጨምሮ ሲሲሊና ካሌብሪያን ወደ መሳሰሉ የተለያዩ የጣሊያን ወደቦች እንደሚጓጓዝም ተገልጧል። በሳውዲ መንግስት የተመራው የጥምረት ኃይል በየመን በሁቲ አማጽያን ላይ ባካሄደው የአየር ድብደባ ከዩናይት ስቴትስ ያገኘውንና በህግ የተከለከሉትን የክላስተር ቦምቦች ተጠቅሟል ሲል አንድ ዓለም አቀፍ የሰብዊ መብት ተሟጋች ድርጅት ከሰሰ። ሂዩማን ራይትስ ዋች በዛሬው ዕለት ይፋ ባደረገው ዘገባው የክላስተር ቦምብ በሲቪሎች ላይ ዘላቂ አደጋን ያስከትላል ሲል ገልጧል። እንደ አውሮፓውያን የዘመን አቆጣጠር ከ1993 ዓ.ም አንስቶ የሰው ልጆችን መሠረታዊ የፕሬስ ነጻነት መርሆች መረጋገጥ ለማገዝ ታልሞ በተባበሩት መንግስታት የተመሠረተው አመታዊ የፕሬስ ነጻነት ቀን ዛሬ ታስበ አለ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ እለቱን አስመልክቶ በሰጡት አስተያየት ለዲሞክራሲ መረጋገጥ ወሳኝ ነው ብለውታል። የተባበሩት መንግስታት የዓለም የፕሬስ ቀን በዓለም ዙሪያ በርካታ ሀገሮች የፕሬስ ህትመቶችን ሳንሱር በማድረግ ቅጣት በመበየን ህትመቶችን በማቀብና አንዳንዴም ጨርሶ በመዝጋት ጋዜጠኞችና አዘጋጆችን፣ አሳታሚዎችን በማዋከብ በጥቃት በማሰርና በግድያ ጭምር በፕሬስ ላይ ስለሚፈጸሙ የመብት ጥሰቶች ዜጎች ግንዛቤ እንዲያገኙ የሚደረግበትም እለት ነው። እለቱ ከሚታሰብበት ሁለት ቀናት አስቀድሞ ፕሬዚዳንት ኦባማ ባለፈው አርብ ሶስት በዩናይትድ ስቴትስ በስደት ላይ ያሉ ጋዜጠኞችን በዋይት ሀውስ ጋብዘው አነጋግረዋል። አድማጮች፣ የማጠቃለያ ወሬቹ እነኙ ነበሩ። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በመደበኛው ፕሮግራም በሶስት ሰዓት ቀደም በሚለው ደግሞ በአንድ ሰዓት እስከምንገናኝ ያስተናገድናችሁ ቆንጂት ታዬና ሄኖክ ሰማእግዜር ከዝግጅታችን እንከመራልን ከደሳላይ መኮንን ጋር በመሆን ነው። ሰላም ደህና።